የዛሬ እንግዳዬ ዮናስ ቢሆነኝ ነው። ዮናስ መካኒክ ይሉታል። መካኒኩ ዮናስ ከሲያትል ዋሽንግተን። ብዙ ሺህ የሲያትል ከተማ ኢትዮጵያውያን ዮናስን አንሳን ሂሮ ማለት ያልተዜመለት ወይም ያልተዘመረለት ጀግና ይሉታል። ነገሩ እንዲህ ነው። ዮናስ ቢሆነኝ ሲያትል ውስጥ የመኪና መጠገኛ ጋራዥ አለው። ይሄ በራሱ አንድ ስኬት ነው። በባዕድ አገር የራስን ድርጅት አቋቁሞ የሥራ ባለቤት የሥራ ፈጣሪ መሆንና ሌሎችንም መርዳት ከዚያ ሌላ ደግሞ ዮናስ ስራው ገራዥ ውስጥ ብቻ አይወሰንም። ማህበረሰቡን በተለያዩ ሁኔታዎች ያገለግላል። ለምሳሌ ስብሰባዎችን ማዘጋጀት፣ በስብሰባዊ ስፍራ የመድረኩን መነጋገሪያና የድምፅ መተላለፊያውን ማለት ሳውንድ ሲስተሙን ማስተካከል፣ ለማህበረሰቡ የሚሆን እርዳታ በሚካሄድበት ስነ ስርዓት ሁሉ ተገኝቶ መርዳት፣ መለገስ፣ መካኒክ ለመሆን ፍላጎት ያላቸውን ወጣት ኢትዮጵያውያንም በነጻ ማሰልጠን። እነዚህ ሁሉ በጎ ጎኖች ዮናስን በማህበረሰቡ ውስጥ መልአክ አሰኝተውታል፣ ይላል ኢትዮ ሚዲያ ላይ ያነበብኩት ታሪኩ። ይህ መልካም ኢትዮጵያዊ ዛሬ በከባድ ሕመም በመያዙ ኢትዮ ሚዲያ ማህበረሰቡን ጠቅሶ እንዳሰፈረው ይህን ያልተዜመለት ወይም ያልተዘመረለት ጀግና ለመታደግ የአካባቢው ማህበረሰብ በቁርጠኝነት ተነስቶ ርብርቦሽ እያደረገለት ነው። ከህያው ምስክሮች ዮናስን በቅርብ ከሚያውቁት ወገኖች፣ ከቅርብ ቤተሰብ እንዲሁም ከራሱ ለመስማት ዮናስ ማነው? ምን ሰራ? ህመሙ ምንድነው? ወዘተረፈ በሚሉ ጥያቄዎች ተነስቼ ቀጣዩን አጠር ያለ ውይይት ለዛሬ ኢትዮጵያን በአሜሪካ ፕሮግራም አዘጋጅቻለሁ። ወደ ራሱ ወደ ዮናስ ልለፍ። ዮናስ እንደምን ነህ? ደህና ነኝ። ፋሲካ እንዴት አለፈ? ፋሲካ ጥሩ ነው። እንዴት ነው አሁን ጤንነትህ? አሁን ደህና ነኝ። አሁን ደህና ነኝ። አልፎ አልፎ ደረሳሉ እንጂ አሁን በጣም ደህና ነኝ። ስንት ጊዜ ሐኪም ቤት ቆየሁ እሱም በትክክል አላስታውሰም ስንት ጊዜ እንደቆየሁ። ምንድን ነው የሚያመሃሉ? ይቅርታ የጭንቅላት ቲመር ብሬን ቲመር ነው። ብሬን ቲመር በፊት ከነበረበት ሁኔታ አሁን እንደተሻለ እህትህ ነግራኛለች። ወዲት ልክ ነው ለውጥ አለው? የመዘንጋቱ ነገር እንዴት ነው? ለምሳሌ አሁን የተነጋገርነውን ከአራት አምስት ቀን በኋላ ሳይሆን ወዲያው ወዲያው ትረሳዋለህ። የማታስታውሰው በጣም ምን ያህል ሲቆይ ነው ለማለት ነው። ያው ብዙ ሳይቆይ ነው የምታስታውሰው። እምረሳው ማለቴ ብዙ ሳይቆይ ትረሳዋለህ። የምታስታውስበት ምንም መንገድ የለም እንዲሁ ሰዎች ወይም እሱ አካል ላስታወሱ የለም። ሐኪሞቹ ምን ተስፋ ሰጡ? ያው እንትን ብሬን ቱመር ነው እና እሱ እንትን እየቀነሰ በሄደ ቁጥር የማስታወስ እንትን እየጨመረ እንደሚሄድ ነገር ኦፕራሲዮን ለማድረግ ቀዶ ሕክምና ማለት ነው አይቻልም አሉ። ያው ያለበት ቦታ ጥሩ አይደለም። ኦ እጢው ያለበት ቦታ መጥፎ ነው። እጢው ያለበት ቦታ መጥፎ ነው። ለቀዶ ሕክምና አይመችም፣ አይመችም። አንተ በጣም መልካም ሰው እንደሆንክ ነው ያነበብኩት። ገራጅ ውስጥ ትሰራለህ ውሎህ፣ ከዛ ውጭ ደግሞ እንደገና ለማህበረሰቡ ወጣቶችን በነፃ መካኒክ የሚሆኑ ታሰለጥናለህ። በማህበረሰቡ ስብሰባዎች ሲያደርጉ ከገንዘብ ጀምሮ መድረኩን ማዘጋጀት የዚህ የድምፁን ሳውንድ ሲስተሙን የመሳሰለ ሌላ ሙያ አለህ እንደ ከመካኒክነት ሌላ። ከመካኒክ ሌላ ነው ያለኝ፣ ከደግነቱ ሌላ ማለትም ነው ደግሞ ሌላ ነገር የለኝም መካኒክ። ማህበረሰቡ በጣም ነው የሚወድህና የሚያከብርህ። እንደው ያልተዜመለት ወይም ያልተዘመረለት ጀግና አንሳንክ ሂሮ ነው የሚሉህ እና በእውነት እንግዲህ ይገባሃል ነው ብዙዎቹ የሚሉት። እኔ በንባብ ብቻ ነው በአካል አላየሁህም ወይም አንተዋወቅም፣ ግን እንዲህ ሰው በህይወት እያለ ሲመሰገንና ስራው በህብረተሰቡ ዘንድ እውቅና ሲያገኝ መልካም ነው። ይሄ ራሱ ለአንተ በጣም ጤንነት ይሰጣል ብዬ አስባለሁ። አዎ ይካዳል ትንሽ ያናል ያናል እንደሚባለው አይመስለኝም። ግን መልካም አድርገሃል፣ ሰዎች ናቸው የመሰከሩት፣ የተናገሩት ስለ አንተ። አንተ አደለህም ከኢትዮጵያ ቆየህ ከመጣህ፣ ዮናስ? ትንሽ ቆይቻለሁ። አሁን ስንት አመት? አስራ ሶስት አመት። ጎበዝ ነው። አልረሳህም እሱን። ታዲያ እዚህ ሀገር ትንሽ ሙያ አጠናህ፣ ተማርክ? እዚህ አልተማርኩም፣ የሀገር ቤት ትንሽ ሞክር ነበር የአውቶ መካኒክ እና በዛው ኢትዮጵያ ነበር ሙከራው። እሱን እዚህ ሀገር ኢትዮጵያ ትንሽ ትንሽ ዲዛ ትምህርት ቤት ይዘጋ ለጆነንም ሄዶ እሱን በአለፈው ጊዜ ሲያትል የሚገኝ ኢትዮጵያውያን በብዛት ተሰባስበው የገንዘብ አስተዋጽኦ አድርገውልህ ነበር። አዳሱ በጣም አዎ። በዚህ አጋጣሚ ለሚያደንቁ፣ ለሚወዱ አስተዋጽኦ ያደረጉል ሰዎች የምትናገረው ነገር አለ። አሁን እናንተ ውይይት ሲተላለፍ ሌሎችም ያደምጣሉና ነው ያው በአጠቃላይ ለሲያክልል ምስጋና ያቀርባለን። በጸሎትም በገንዘብም የእድም መልካም ነው። እግዚአብሔር የመጨረሻውን ምሕረት ያርግልህ። ዮናስ ተመልካም ሰው ነህ። ጤንነትህ ተመልሶ ይሄን ማህበረሰብ እዛ ብቻ ያሉትን ሌላውንም እንድታገለግል እግዚአብሔር ይርዳህ። ዮዴት ቢሆነኝ የዮናስ ታናሽ እህት ነች። ነርስ ማለት አስተማሚ ለመሆን የጀመረችውን ሙያ ባታጠናቅቅም ጅምሯ ግን ወንድሟን ለማስታመም እንደረዳት ነግራኛለች። ለመሆኑ የዮናስ ጤንነት አሁን ምን ደረጃ ላይ ነው? ይወዲት እነሱ በጣም አሁን እየተሻለው ነው። መቼም ከመጀመሪያው ጊዜ በጣም ለውጥ አለው። ችግሩ ያው የመርሳት ችግር ነው። ሾርት ተርም ሜሞሪ ነው ያጣው። የአጭር ጊዜ ማስታወስ እንትኑ የለም። አዎ፣ እና የቅርብ ቅርብ ነገሮችን ቶሎ ቶሎ ስለሚረሳ ያው አብሮ መሆኑ ያስፈልጋል። ከእርሱ ጋር ብዙ መድኃኒቶች ይወስዳል። መድኃኒቶቹን በሰዓት መስጠት፣ ምግቡን አንዳንድ ጊዜ አሁን እንኳን ብዙ ለውጥ አለው፣ ግን አንዳንድ ጊዜ ብዙ ነገሮች አዊር አይደለም እና ያው ከስሩ መለየት አያስፈልግም ነበር። አሁን ግን ትንሽ ፕሮግረስ አለው፣ እግዚአብሔር ይመስገን። እድገት ለውጥ አለው። አዎ ምንድን ነው የምትረጃው አንቺ? በትክክል የሚረሳውስ ምንድን ነው? ለምሳሌ አሁን ምግብ አልበላሁም ይላል፣ ወይም መብላቱን ይረሳል። የመሳሰለ እንደዛ ይረሳል። አንዳንድ ነገሮችን ማድረግ ይፈልግና ይረሳል። ለምሳሌ ደህና በሆነ ሰዓት መቀመጥ አይወድም። አንዳንድ ነገሮችን መነካካት ይወዳል እና አንድን እቃ ከሆነ ቦታ አንስቶ ለምሳሌ የሆነ ኬብል ነገር ፈልጎ ወደ መኝታ ክፍሉ ይገባና ምን ሊያመጣ እንደሄደ ይረሰዋል። ቶሎ ቶሎ ጥያቄዎች፣ ይሄ ምሳሌ ነው የምንሰጠው እና ቶሎ ቶሎ ብዙ ጥያቄዎችን ይጠይቀኛል። በሁሉም ነገር ላይ ማለት ነው። እንደዚህ አይነት ነገሮች አሉ። ከዛ ውጭ ግን ያው ሁሉንም ነገር ማስታወስ መብላቱንም፣ ንጽህናውንም፣ ሁሉንም ነገር በተመለከተ ማስታወስ ያስፈልጋል። አንቺ ሙሉ ጊዜሽን እሱን በመንከባከብ ነው የምታሳልፊው? አዎ ያው ከእሱ ጋር ነው ያለሁት። አትሰሪም? አልሰራም። በኑሮ ማን ይደጉማቸው ማይደግፋቸዋል ታዲያ ገቢ መቼም ያስፈልጋል። እንግዲህ እስካሁን እግዚአብሔር ይመስገን፣ እንግዲህ የሲያትል ህዝብ ተባብሮናል። በዛም ያለ ነው። በቀጣይ እንግዲህ አሁን ከመንግስትም ማግኘት የሚገባው ምናምን ነገር ቤኔፊት ካለ እነሱን ነገሮች ለማስተካከል ጥረት እያደረግኩኝ ነው። የሚያግዝሽ ሰው አለ የወዲት ወይስ ብቻሽን ነው አንቺ ይህን ሁሉ የምታደርጊው? እንዲሁም በሀሳብ አልተለዩኝ ሰዎች አሉ። በሀሳብ የሚያግዙኝ ሰዎች አሉ። ሌላ የቤተሰብ አባል የለም የቤተሰብ አባል የሉም። ወንድሞቼ ነው ልል የምችላቸው ያው መወለድ ቋንቋ ነው ይረዱኛል። ምንም እንኳን የዚህ ሀገር ኑሮ ሩጫ ቢሆንም በስራ የተ ብዙ ስራ ያለባቸው ቢሆንም ባላቸው ጊዜ ግን ብቅ እያሉ ያዩኛል። እንደው ዝም ብሎ ኢትዮጵያውያን ወገኖች ናቸው። ያው ወንድሞቼ ነው የምላቸው። ከኢትዮጵያ በቅርብ የመጡ ልጆች አሉ። ከኢትዮጵያ የምትተዋወቁ ናቸው እንጂ የስጋ ዝምድና የለም ማለት ነው። አዎ። ያው ከወንድሞቼ ለይቼ ባላያቸውም በስጋ ደረጃ ሄድ ብንል እንደዛ አይደለም። አዎ እውነት ነው። እሺ ኢትዮጵያ ቤተሰቦቻችሁ አሉ? የወዲት አሁን አሉ። እናት አባት? እናታችን በቅርብ ጊዜ አልፋለች። አባታችሁ አሉ? አባታችን አለ በህይወት ስለ የሆነ አሰመን ምን ይላሉ? ይከብዳል። ያው ሀገር ቤት ላለ ሰው ይከብዳል። ያውቃሉ? ያውቃል። መጀመሪያ መታመሙን ነገሩ በሂደት ግን ትክክለኛ ያለበትን ሁኔታ ያውቃል። አሁን ተረድቷል። ምን አይነት ህመም እንደታመመ፣ ምን አይነት ሴሪየስ የሆነ ነገር እንደታመመ አሁን ተረድቷል። ማውራት ስለሚችልም ድምፁን ስለሚሰሙም ይጽናናሉ ብዬ አስባለሁ። አዎ ህመሙ ደግሞ እግዚአብሔር ይመስገን፣ እንደዚህ ሲናገር ጥሩ ነው ያለው እና ያጽናናለ ሰው ባለፈው የተደረገለት የገንዘብ አስተዋጽኦ ረዳ፣ ምንም ጥያቄ የለውም። መርዳት ብቻ ሳይሆን ህይወታችንንም ያቆመ ያ ነው ማለት ይቻላል። በጣም በጣም ነው የረዳን። ያ ባይሆን ኖሮ ትንሽ ከባድ ሊሆን ይችል ነበረ። በዚህ አጋጣሚ እንደው ለኢትዮጵያውያን፣ እዛ ላለው አካባቢ የምትናገሪው ነገር አለ? አዎ፣ በሲያትል ለሚኖሩ ኢትዮጵያውያን በሙሉ ማስተላልፈው፣ በጣም በጣም ነው የምናመሰግነው። እስካሁንም ድረስ እንደ ቤተሰብ ነው፣ እንደ ቤተሰብ ሆናችሁ አልተለያችሁኝም። እስካሁንም ህመሙ ምንም እንኳን ረጅም ጊዜ ወሰደ ቢሆንም አሁን ወደ ኦልሞስት ስምንተኛ ወር አልፎ ዘጠነኛ ወር እየገባ ነው። በዚህ ሁሉ ጊዜያት ግን የቤተሰብ አባልም እንኳን ይረሳል ጊዜው በረዘመ ቁጥር፣ ዮናስ ግን አልተረሳም። አሁንም በጸሎታችሁ አለሁ፣ አልተለያችሁኝም። ይሄ በጣም ትልቅ ብርታት ሆኖኛል። እኔንም እሱን አስታምሜ እዚህ ያደረሰኝ የሰው ድጋፍ በመኖሩ ነው። በድጋሚ እንግዶች አመሰግናለሁ። ለዮናስ ቢሆነኝ መልካሙን ሁሉ እንመኛለን። በነገራችን ላይ ዮናስ ማህበረሰቡን እንደ መርዳቱ የማህበረሰቡ ጽፈት ቤት ቤትስ ለዮናስ ምን አደረገ፣ ምንስ እያደረገ ነው በሚል የማህበረሰቡን ኃላፊዎች አናግሬያለሁ። ለጊዜው ወይዘሮ ሙሉመ ቤት ረታን ነው ያገኘሁት። የሲያትል ኢትዮጵያውያን ማህበረሰብ የቦርድ ዲሬክተር ናቸው። ያሉኝን ባጭሩ ላቅርብ። ከጊዜ አንፃር ዮናስን ለመርዳት በቅርቡ በነበረው የእርዳታ ማሰባሰብ ፕሮግራም ዝግጅቱ የተካሄደው በዚህ በእኛ በማህበረሰብ ጽሕፈት ቤት አዳራሽ እንደሆነ ገልጠውልኛል። ለዚህ ቅን ደግና ለሁሉ ደራሽ ኢትዮጵያዊ ሁላችንም የምንችለውን ሁሉ እያደረግን ነው ብለዋል። ወይዘሮ ሙሉመ ቤት እናመሰግናለን።